መዝናኛ አሁን ደግሞ በጀርመን መንግስት ተረቆ በቀረበው በርሊን ቻርተር በተባለው ደግሞ ስምንት ዓመት አለን። አምስት ዓመት ቀድመን ስድስት መቶ ሚሊዮን ህዝብ ከረሃብ ነጻ እናወጣለን ነው። በእኔ አስተሳሰብ ይሄ ይቻላል። የፊታችን ሐምሌ መጀመሪያ በሰሜናዊ ጀርመን በምትገኘው የወደብ ከተማ ሃምቡርግ የዓለም የበለጸጉ ሀገራትን የሚያስተናብረው በቡድን ሀያ ጉባኤ ላይ የሚቀርብ ጥናታዊ መረጃን ለማሰባሰብ በርካታ የዓለም ሀገራት ምሁራን በተሳተፉበት በቡድን ሀያ ቅድመ ጉባኤ ላይ የተሳተፈው ኢትዮጵያዊው እንዳለው አበበ ነው። እንዳለው በዚሁ የራዲዮ ጣቢያችን በሚገኝበት በቦን ከተማ ነዋሪ ከሆነ ዘጠኝ ወር ሞላው። እንዳለው የጀርመን የአካዳሚ ልውውጥ አገልግሎት ዲኤኤዲ በሰጠው የትምህርት እድል በቦን ዩኒቨርሲቲ በምድር ወገብ አካባቢ ባሉ ሀገራት ትኩረት የሚያደርግ በግብርናና የተፈጥሮ ሀብት አስተዳደር ላይ የተመሰረተ የሁለተኛ ዲግሪ ትምህርቱን እየተከታተለ ነው። ባለፈው ሚያዝያ ወር በርሊን ላይ ለሁለት ቀናት በተካሄደው በቡድን ሀያ ቅድመ ስብሰባና አውደ ጥናት ላይ ስለተሳተፈበት ጉዳይ እንዲህ ነበር ያጫወተን። እንግዲህ ይሄ የቡድን ሀያ አባል ሀገራት ሀይ ሌቭል ሚቲንግ የሚባል ነበር። በርሊን ላይ ነበር የተካሄደው። ዋና ትኩረት ያደረገው ከረሃብ ነፃ ይሄው የሆነች ዓለምን መፍጠር ይቻላል አይትሽ ከሆነ በፈረንጆች አቆጣጠር ሁለት ሺ አስራ አምስት ሚሊኒየም ዴቨሎፕመንት ጎልስ ተጠናቆ ወደ ሰስቴናብል ዴቨሎፕመንት ጎልስ የቀጠልንበት ጊዜ ነው አሁን። ከነዛ ውስጥ ግብ ሁለት ተብሎ የተቀመጠው ከረሃብ ነፃ የሆነች ዓለምን መፍጠር እንችላለን የሚል ነው። ዜሮ ሀንገር የሚለው ነው እና ከዛ ጋር በተያያዘ ወደ አፈጻጸም ሊገባ የሚችልበትን መንገድ አቅጣጫ የሚያሳይ ስብሰባ ነበር የተካሄደው እና ከተሳታፊዎቹ ውስጥ ከዓለም መንግስታት የተወከሉ ሰዎች ነበሩ። ከራሳቸው ከቡድን ሀያ አባል ሀገራት ሰዎች ነበሩ። ከዚህ ጋር ተያይዞ ምንድን ነው በሀያ ሀያ አምስት ስድስት መቶ ሚሊዮን ሕዝብ ከረሀብ ነፃ ማውጣት እንችላለን በሚል ነው እንግዲህ እየተካሄደ የነበረው ታስታውሺ ከሆነ ስስቴናብል ዴቨሎፕመንት ጎልስ አጀንዳ ሀያ ሰላሳ ዜሮ ሀንገሪ ይሆናል ነው። ምንም አይነት ረሀብ በአለም ላይ አይኖርም የሚል ነው። ይህኛው ደግሞ አምስት አመት ቀድመን ስድስት መቶ ሚሊየን ህዝብ ከረሀብ ነጻ እናወጣለን የሚል ነው። ከዚህ ጋር ተያይዞ ዋና ትኩረት የነበረው ምስራቅ አፍሪካ የምግብ እጥረት ለመፍታት ግብርና፣ የአየር ንብረት ለውጥን መከላከልን በተመለከተ እርምጃ እንዲወሰድ ማሳሰቢያ የተቀጠበት ስብሰባ ነበር። በዚህ አጋጣሚ በርሊን ቻርተር የሚባል ተዘጋጅቶ ነበር። በጀርመን የኢኮኖሚክ ኮኦፕሬሽን ሚኒስትር ነበር የተዘጋጀው። ቀርቦ አስተያየት ከተሰጠበት በኋላ የሚቀጥለው ሐምሌ፣ ሃምቡርግ ጀርመን ላይ በሚካሄደው የቡድን ሀያ መሪዎች ስብሰባ ላይ እንዲቀርብ አስተያየት ከተሰጠበት በኋላ ጸድቋል። እንግዲህ ይሄ ለሚቀጥለው ሐምሌ ላይ ሃምቡርግ በሚካሄደው ቡድን ሀያ አባል ሀገራት መሪዎች የሚቀርብ ዶክመንት ነው። ግን እንደው ይሄ ከስብሰባ ባለፈ ረሃብን ለመቅረፍ እንግዲህ ሀያ ሀያ አምስት ላይ የስራ ፈጠራን፣ የምግብ ይዞታን ማሻሻል፣ መልካም አስተዳደር ከስብሰባ ባለፈ ተሰብስቦ ከመነጋገር ባለፈ ተግባራዊ ሲሆን አይታይም እና አሁንም እንግዲህ በተለይ አፍሪካ ተኮር ነው ተብሏል። የቡድን ሀያ ስብሰባ ሀምሌ ላይ የሚደረገው እና ምን ትላለህ? እውነት ገቢራዊ ሊሆን ይችላል? አሁን እዚህ ጋር ምን አለ መሰለሽ አሁን ወደ እንትን ነው የምመልስሽ ሰስተይነብል ዴቨሎፕመንት ጎልስ የሚለው የዩናይትድ ኔሽን አስራ ሰባቱ ግቦች ቀጣይነት ያላ ልማት በሚል በአስራ ሰባት ግቦች ያሉት ከነዛ ውስጥ አንደኛው ከድህነት ነፃ የሚል ነው። አሁን ይህንን ከድህነት ነፃ የሚለው ላይ ሁሉም ሰው የራሱ የሆነ ጥርጣሬ ያለው እኔን ጨምሮ ማለት ነው። በሁለተኛ ደረጃ ስትመጪ ግን ዜሮ ሃንገር ወይም ደግሞ ከረሃብ ነፃ የሆነች ዓለምን መፍጠር እንችላለን የሚለው ነው። አብዛኞቻችን በትምህርቱም ዓለም ውስጥ ያለን ሰዎች፣ በስራም ውስጥ ያሉ ሰዎች፣ በስልጣንም ላይ ያሉ ሰዎች ዜሮ ሃንገር ወይም ደግሞ ከረሃብ ነፃ የሆነ ዓለምን መፍጠር እንችላለን የሚል ነው። በተባበሩት መንግስታት እቅድ መሰረት ከሄድን አስራ ሶስት አመት አለን ማለት ነው። አሁን ደግሞ በጀርመን መንግስት ተረቆ በቀረበው ዶክመንት ባልኩሽ፣ በርሊን ቻርተር በተባለው ደግሞ ስምንት አመት አለን። አምስት አመት ቀድመን ስድስት መቶ ሚሊዮን ህዝብ ከረሃብ ነፃ እናወጣለን ነው። በእኔ አስተሳሰብ ይሄ ይቻላል። ለስብሰባም ብቻ ሳይሆን ወደ ተግባር ከተገባ ግን ምንድን ነው? ለአፈጻጸሙም ደግሞ እኮ አስቀምጠናል። እነዚህ እነዚህ ቅድመ ሁኔታዎች ከተሟሉ በእርግጥም ከረሃብ ነፃ የሆነች ዓለምን መፍጠር ይቻላል ተብሎ ነው የተቀመጠው። እንግዲህ ይሄ ወደ ቤት ነው የሚሄደው። ወደ አስፈፃሚም አካላትም ሊሄድ ይችላል እና ለምሳሌ እንግዲህ ሙስና መቅረፍ ነው አንዱ፣ እሱ ነው መልካም አስተዳደር ችግር አለ። ህዝብ ያልተሳተፈበት ማንኛውም ነገር ጥቅም የለውም። ለዛም ነው ልክ እንዳልኩሽ ከተለያዩ የአፍሪካ ሀገራት መጡ ያልኩች ሰዎች የሚገጥማቸውን የመልካም አስተዳደር ችግር ዘርዝረው ተናግረዋል። ያለውን ኮራፕሽን፣ ያለውን ሙስና በደንብ ተናግረዋል። ስለዚህ ያንን መቅረስ ከቻለን የተሻለ የገንዘብ አቅርቦት ይኖረናል ማለት ነው። ይሄ የተሻለ የገንዘብ አቅርቦት ደግሞ የተሻለ የስራ ፈጠራ ይኖረዋል ማለት ነው ከዛ ጋር ተያይዞ እናደርገዋለን የሚል የእኔም እምነት ነው። እንግዲህ በተፈጥሮ ሀብት አስተዳደር የሁለተኛ ዲግሪውን በመማር ላይ የሚገኘው እንዳለው የፊታችን ሐምሌ ሃምቡርግ ጀርመን በሚካሄደው ስብሰባ አለመካፈል ይሂድ አይሄድ ገና አላወቀም። ትምህርቱን ሲጨርስ ግን ወደ ሀገሩ እንደሚሄድ ያውቃል። ከዛም ተመልሼ ሲሄድ የማደርገው ምንድን ነው አንደኛ አስተምራለሁ። ሁለተኛ ደግሞ ከዛ ጎን ለጎን የተለያዩ ችግር ፈች የሚባሉ ምርምሮችን አደርጋለሁ ብዬ አስባለሁ። ምንድን ነው የምታስተምረው? ምን አይነት ምርምር ነው የምታደረገው? አሁን እንግዲህ አንድ ዓመት አለኝ ለዛ ማለት ነው። እስካሁን ድረስ አልወሰንኩበትም። ነገር ግን አደርጋለሁ ብዬ ያሰብኩት የአየር ንብረት ለውጥ በግብርና ላይ ያለውን ተጽዕኖ አጠናለሁ ብዬ አስባለሁ። በእርግጥ ይሄ የተያያዥ ነገር ነው። ግብርና በአየር ንብረት ለውጥ ላይ የራሱ የሆነ ተጽዕኖ አለው። የአየር ንብረት ንብረት ለውጥ ደግሞ በግብርና ላይ የራሱ የሆነ ተጽዕኖ አለው። ይህንንም ግንኙነት በደንብ አየዋለሁ ብዬ አስባለሁ። በዛ ዙሪያ ነው እንግዲህ ምርምሮች ይሆናሉ ብዬ ማስበው። ወደ ጀርመን ለመጀመሪያ ጊዜ ስትመጣ የአየሩ ሁኔታ እንዴት ተቀበለ ተመር ነበር? ከኛ አየር ጋር ብዙም ልዩነት አልነበረው። ከባህር ዳር ነው የመጣሁትኝ። እዚህም ሙቀት ነበር፣ እዛም ሙቀት ነበር። ተቀራራቢ አይነት አየር ነበር። ምክንያቱም ባህር ዳር በሰዓቱ ትንሽ ክረምት ነበር፣ ዝናብ ነበረው። እዚህ ግን ዝናብ አልነበረም። ፀሐያማ ነው። ሞቅ ያለ ነው። በኋላ ግን እየቀየረ እየቀየረ ሄደና ዊንተር ሲገባ በጣም የሚገርም አይነት አየር ነው የነበረው። ብርድ ነው። በጣም ቀዝቃዛ ነው። በጣም ብዙ ልብስ ደራርበሽ መድበስ መልበስ እንደዛ ምናምን የጀመርኩት እዚህ ነው። ጀርመን፣ በአጠቃላይ አውሮፓ እንዲህ አረንጓዴ የለበሰ ነው ብለህ ገምተህ ነበር? በእውነቱ ከሆነ አልጠበቅኩም ነበር። እንደዚህ የአይነት ማለት እዛ ሆነን ስናስበው ወደ አውሮፓ ምናምን ሲታሰብ ምንድን ነው ትላልቅ ህንፃዎች ኢንፍራስትራክቸሩ፣ ብቻ መንገዶቹ ምናምን ነው እንጂ የምናየው እንደዚህ አይነት ልምላሜ ያለው ሀገር ነው ብለን አስቤ አላውቅም እ ከመጣሁ በኋላ ለሁለት ወር በተለያዩ የጀርመን አካባቢዎች ሄጃ አይቻለሁ። በጣም የሚገርመው አይነት ልምላሜ ነው ያለው በየቦታው ስትሄጅ ከዚች ትንሽ ሀገር ላይ ይህን ያህል ደን ይኖራል ብለሽ አትገምችም እና በጣም ሰፋፊ ደኖች አሏቸው። የተፈጥሮ ሀብት ጥበቃቸው በጣም የሚገርም ነው። መቼም የእያንዳንዱን ጀርመናዊ የተፈጥሮ የአካባቢ እንክብካቤን ሁኔታ አይተሃል። እሱም ልክ እንዳልኩሽ እንግዲህ አንዳንድ ነገሮች ስታያቸው ከየትም ተነስተው አይመጡም። ይህ ሁሉ አረንጓዴ፣ ይህ ሁሉ ልምላሜ ሰዎቹ ካልጠበቁት ካልተንከባከቡት እንዲሁ ዝም ብሎ አይሆንም እና በጣም የሚገርም አይነት አመለካከት ያላቸው ሰዎች ናቸው፣ ተፈጥሮን በመጠበቅ በኩል ስታያቸው። የትም ቦታ ሄደሽ ዛፍ መቁረጥ አትችም። የተወሰኑ ቦታዎች አሉ የሚፈቀዱልሽ። እነዛን ቦታዎችም እንኳን ሄደሽ ተፈጥሮ ሀብትን በማይጎዳ መልኩ አካባቢውን በማይበክል መልኩ ነው የምትንቀሳቀሹው እና እሱ በጣም ደስ የሚል ነገር ነው። እንግዲህ ጀርመናውያን ጓደኞቹ ኑሮሃል። በእርግጥም ከነሱ ጋር ነው የምትማረው፣ የምርምርም የጥናት ጽሁፎችንም አብረህ ነው የምትሰራው። እንዴት አገኘሃቸው ጀርመናውያን? ጀርመናውያን በጣም ግልጽ የሆኑ ህዝቦች ናቸው። ያ በጣም ደስ የሚል ነገር ነው። ግልጽነታቸው ደስ ይልሻል። በማንኛውም ሰዓት ደግሞ እርዳታ በፈለግሽ ሰዓት ለመርዳት ዝግጁ የሆኑ ሰዎች ናቸው። ከዛ ውጭ ያልወደድኩት ነገር ደግሞ እንግዲህ ከጠየቅሽኝ አይቀር በጣም ዝምተኛ ናቸው። ብዙም እንትን አይደሉም አክቲቭ አይደሉም ከአፍሪካ ለመጡ ሰዎች የምንቸገርበት አንዱ ነገር ነው በጣም ዝምተኛ ከመሆናቸው የተነሳ የማይወዱ ምናምን ይመስላል። ከዛ ውጭ ግን በጣም ደስ የሚሉ ጥሩ ሕዝቦች ናቸው፣ መልካም ሰዎች ናቸው። በአጠቃላይ እንዳለው አበበ በማስትሪት ዲግሪ ለመመረቅ አንድ አመት ይቀረዋል። በዚህ በዘጠኝ ወር ውስጥ በጀርመን የአካዳሚ ልውውጥ አገልግሎት ማለትም በዲኤኤዲ ድጋፍ ኢራን ድረስ ሄዶ ልምድን አካብቷል። በዚህም ይላል ምስጋናን ማቅረብ እፈልጋለሁ። ማመስገን የምፈልጋቸው ሁለት ድርጅቶች አሉ። አንደኛው የዩኒቨርሲቲ ፕሮግራም ነው። የሚያስተምሩኝ ሰዎች ሙሉ ስታፉን ባመሰግን ደስ ይለኛል። ሁለተኛ ደግሞ ይሄ ዲያ ዲያልኩሽ ስፖንሰር የሆኑኝ እና እዚህ እንድመጣ እድል ያመቻቹልኝ ሰዎች ማመስገን እፈልጋለሁ። በህይወቴ የማራቸዋለሁ ብዬ ማላስባቸውን የትምህርት አይነቶች እያስተማረኝ ነው ዩኒቨርሲቲ። በጣም ደስ የሚል አፕሮች ነው ያላቸው። አቀራረባቸው በጣም ደስ ይላል። ያልኩሽ ደግሞ ትምህርቱ ያለበት ቦታ ድረስ ሄደን እንድናይ የማድረግ በዛ በኩል ደግሞ ገንዘብ ስፖንሰር የሚያደርጉን እነሱ ስለሆነ በተለያዩ ሀገሮች ሄደን የተለያዩ ኮንፈረንሶችን ተሳትፍ ያለውኝ ኢራን፣ ትምህርታዊ ጉብኝት አድርገን የተለያዩ ትምህርቶችን ተምረናል። እና ትምህርቱ ያለበት ቦታ ሄደን እንድንማር የሚያደርጉት እረትና የገንዘብ ድጋፋቸውን ማመስገን ስለምፈልግ ነው። እንዳለው አበበ ትምህርቱን ሲጨርስ ወደ ሀገሩ ከመመለሱ በፊት አንዴ ራዲዮ ጣቢያችንን እንደሚጎበኝ ተስፋ በማድረግ ለሰጠን ቃለ ምልልስ እኔም በዶቸ በለስን በማመስገን እሰናበታለሁ። አዜብ ታደሰነኝ ጤና ይስጥልኝ።